የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ፕሬዝደንት ሺጂፒንግ ጋር በጣም ጥሩ ንግግር አካሂደናል ብለዋል። ኬኔት ሾርዝ ያጠናቀረውን ዘገባ ቆንጅት ታየ ታቀርበዋለች። ከቻይና ፕሬዝደንት ጋር ብዛት ያለውን የዓለማችንን አካባቢ እያደረሰ ስላለው ስለ ኮሮና ቫይረስ በደንብ አድርገን በዝርዝር ተወያይተናል ያሉት ሚስተር ትራምፕ ቻይና በወረርሽኙ ብዙ አሳልፋለችና ቫይረሱን በሚገባ ተረድተዋለች። አሁን አብረን በቅርበት እየሰራነን እናከብራታለን ሲሉ ተደምጠዋል ባለፉት ገለጻዎቻቸው ግን ፕሬዝደንት ትረምፕ ለቻይና ያን ያህል አክብሮት አልነበራቸውም የወረርሽኙን አያያዟን ሲያንቋሽሹ ቫይረሱንም የቻይናው ቫይረስ ብለው ሲጠሩ ነበረ በዩናይትድ ስቴትስ በከባዱ በተጠቃችው በኒውዮርክ የኮሮና ቫይረስ ተያዦች ቁጥር ከ21 ሺህ አልፏል በየቀኑ የተያዦቹ ቁጥር ቢያንስ በሶስት ሺህ ገደማ እየጨመረ መሆኑን ነው ባለስልጣናቱ የሚናገሩት በሌላ በኩል የዩናይትድ ስቴትስ የተወካዮች ምክር ቤት ረቡ ማታ በመወሰኛው ያለፈውን የሁለት ትሪሊዮን ዶላር የኢኮኖሚ ድጋፍ ወጪ ህግ ዛሬ ያጸድቃል ተብሎ ይጠበቃል። ፕሬዚደንት ትረምፕም እንደሚፈርሙት ፍንጭ ሰጥተዋል። ዩናይትድ ስቴትስ በአሁኑ ጊዜ በዓለም በቫይረሱ ተጠቂዎች ብዛት አንደኛ ብትሆንም ፕሬዚደንት ትረምፕ በቀጣዮቹ ሁለት ቀናት ውስጥ ሕይወታችሁን ቀለል የሚያደርግ ጥሩ መረጃና ሀቅ ልንነግራችሁ እንበቃለን ሲሉ ተደምጠዋል። በአንድ የሮይተርስ ዘገባ መሰረት የኮሮና ቫይረስ ምርመራ ማካሄድ የሚችል አረጋውያንን ጨምሮ እጅግ ተጋላጭ ለሆኑ ብዙ ሚሊዮን ነዋሪዎች የቤት ውስጥ የጤና እንክብካቤ የሚሰጠው የአሜሪካ ኢንዱስትሪ መፈራረስ አፋፍ ላይ ደርሷል። አንዳንድ ሰራተኞቹ ያለ ጓንትና ጭምብል እንደሚሰሩና ስራቸውንና የሚንከባከቧቸውን ህሙማን እየጣሉ የሄዱም እንዳሉ ዘገባው አመልክቷል። ይህ በዚህ እንዳለ ዩናይትድ ስቴትስ ከካናዳ ጋር በሚያዋስናት ድንበር ላይ ብዙ መቶ ሺህ ወታደሮቿን ለመመደብ ያቀረበችውን ሀሳብ ካናዳ አጥብቃ ተቃውማለች። ይህ በዚህ እንዳለ ደቡብ አፍሪካና በሳዑዲ አረቢያ ሪያድ፣ መዲናና መካ የእንቅስቃሴ ገደቦችን የጣሉ ሀገሮችንና ከተሞችን ተቀላቅለዋል። በሌላ በኩል በተባበሩት መንግስታት ድርጅት በዩናይትድ ስቴትስ ማዕቀቦች ስር ያሉ ስምንት ሀገሮች አምባሳደሮች ሀገሮቻቸው ወረርሽኙን በደንብ ለመዋጋት እንዲችሉ ዩናይትድ ስቴትስ ማዕቀቦቹን እንድታነሳ ጠይቀዋል። በዓለሙ ድርጅት የቻይና፣ የኩባ፣ የኢራን፣ የሰሜን ኮሪያ፣ የሩሲያ፣ የሶሪያ፣ የቬኔዙዌላ ና የኒካራጓ አምባሳደሮች ዩናይትድ ስቴትስን ዓለም አቀፉን ወረርሽኝ ለፖለቲካ ዓላማ እየተጠቀመችበት ነው ሲሉ ወንጅለው፣ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ማዕቀቦቹን እንድታነሳ ግፊት እንዲያደርጉባት አሳስበዋል።